ብልጽግና ፓርቲ የምርጫውን ተአማኒነትና ፍትሐዊነት የሚያደናቅፉ ተግባሮች የሚያከናውን ከሆነ በግልጽ ከመኮንንና ተጠያቂ ከማድረግ ወደ ኋላ እንደማይል የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ዛሬ አስታወቀ። መጪውን ምርጫ የተሳካ ለማድረግም ለተለያዩ የህብረተሰብ ክፍሎች ጥሪ ማቅረቡ ተገልጧል። መለስካቸውማ ተከታትሎታል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ዛሬ ፓርቲው በጠራው ጋዜጣዊ ጉባኤ ላይ የኢትዮጵያ የለውጥ ሂደት የቀጣዩ ምርጫ አገራዊ ፋይዳና የተለቀኑብን የተደቀኑብን አደጋዎች በሚል ርዕስ ሰፊ ትንተና አቅርበዋል። የትንተናቸው ትኩረትም ባለፉት 18 ወራት በኢትዮጵያ የፖለቲካ ህዋ የታየውን ትግልና በዚህ መሃል ወደፊት እንደሚካሄድ በሚጠበቀው ምርጫ ትግሉ ሊያሳርፍ ይችላል ባሏቸው የተለያዩ ተጽዕኖዎች ላይ ነው። ከዚህም አኳያ የገዢ ፓርቲ አመራሮች ለለውጡ ያደረጉትን አስተዋጽኦ አስታውሰው ለውጡ ኃይል የሚባለው ይህ አካል የገባውን ቃል ጠቅሰዋል። ይህ በፊትም በገዢ ፓርቲ ውስጥ የነበረ ኃይል ወደ ስልጣን እንደመጣ ለማኅበረሰቡ የገባው ቃል ኪዳን የአገሪቱን አንድነት አስጠብቆ ወደ እውነተኛ ዴሞክራሲያዊ ስርዓት እንደሚያሸጋግረን ይህ ኃይል በታሪክ የጣለበትን አደራ ይወጣል። ደግሞም ከተረጋጋና ከእውነተኛ ዴሞክራሲያዊ ስርዓት ውጪ ለሀገራችን የሚያዋጣት ሌላ ምንም አማራጭ እንደሌለ ተገንዝቦ ይህንኑ ተግባራዊ ያደርጋል በሚል እምነት ነው አንዳንዶች እየቆረቆራቸው እና እየተጠራጠሩም ቢሆን ለውጡን ተቀብለው በሂደቱ መሳተፍ የጀመሩት። በእንዲህ አይነት ሽግግር ጊዜ ሁሉ ነገር አልጋ ባልጋ ይሆናል ብሎ የጠበቀ ግን ማንም አልነበረም። ባለፈው አንድ ዓመት ተኩል የተፈጠሩ የተለያዩ ግጭቶችና ረብሻዎች በዚህ አሸጋጋሪ ነው በሚባለው መንግስታዊ ቡድን አቅም እና የቁርጠኝነት ማነስ ብቻ የተፈጠሩ ሳይሆኑ በአብዛኛው ለውጡን ለመቀልበስ በሚፈልጉ ሌሎች የፖለቲካ አደረጃጀቶችና ይህ መንግስት ሙሉ ለሙሉ ሊቆጣጠራቸው ባልቻላቸውና ለውጡ ከተቀመጥንበት የስልጣን ማማ ያወርደናል ብሎ በሚያምኑ የክልልና የታችኛ ወርከን የመንግስት ባለስልጣናት እንደሆኑ የምንገነዘበው ጉዳይ ይመስለኛል። አክለውም ይኸው የለውጥ ኃይል የገባውን ቃል እስከ መጨረሻው የማይገፋው ከሆነ የፓርቲያቸው አቋም ምን ሊሆን እንደሚችልም በአጽንኦት ገልጸዋል። የለውጥ ኃይል ነው የሚባለው አዲስ በመሰረተው በብልጽግና ፓርቲ በኩል የሽግግር ኃላፊነቱን በአዲስ መንፈስና ፍልስፍና ከትግራይ ክልል ውጭ ያሉትን ሁሉንም የክልልና ከዛ በታች ያሉትን መስተዳደሮች በብልጽግና ፓርቲ ስር ማስገባቱ የሚታወቅ ይህ ከሆነ በኋላ በየክልሉ የሚደረጉ የአስተዳደር በደሎችና የአድሎ አሰራሮች ሙስና፣ የዴሞክራሲያዊ ሂደትን በተለይም የምርጫውን ተአማንነት የሚያሳጡና ሀሳቦች በነጻነትና በሰላም እንዳይንሸራሸሩ የሚያሰናክሉ ተግባራት ወይም ምርጫው በፍትሃዊነት እንዳይካሄድና ወደ ገዢው ፓርቲ እንዲያደላ በአደራ የወሰደውን የመንግስት ሀብትና መዋቅርን ራሱን ለማስመረጥ በሚል በየትኛው መልክ ከተጠቀመበት እና ምርጫው ተአማኒነት ካጣ፣ በሽግግሩ ሂደቶች ለሰራቸው ጥሩ ስራዎች የምናመሰግነውን ያህል ዋናውን የመዳረሻ ሂደት ካበላሸው፣ የለውጥ ኃይሉን በግልጽ ከመኮንንና ተጠያቂ ከማድረግ በፍጹም ወደኋላ አንልም። ፕሮፌሰር ብርሃኑ እንዳሉት ከሆነ በአሁኑ ወቅት በገዢው ፓርቲና በታችኛው የመንግስት መዋቅር ደረጃ እያለ የሙስና ተግባራት እየተፈጸሙ ናቸው የሚሉ መረጃዎች በፓርቲ መዋቅራቸው እንደሚደርሱና እነዚህም መረጃዎች ተጨባጭ መሆናቸውን ያወሳሉ። ይህ ደግሞ ከምርጫው ጋር ሲያያዝ ሊኖረው የሚችለውን መዘዝ ግልጽ አድርገዋል። በተለይ ከምርጫው ጋር በተያያዘ ለገዢው ፓርቲ ማስመረጫ ገንዘብ ማሰባሰብ በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነት ወይም ፌርነስ የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ከአሁኑ ጥንቃቄ ሊደረግበት ይገባል። በዚህ ሂደት የመንግስትና የፓርታይ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው። የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ፣ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ፣ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያላግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ስርዓት ምንነት በቅጡ አለመረዳት። አንዳንዶቹን የከተማ የወረዳ ኃላፊዎች ገንዘቡን ባንክ አላስገባችሁ፣ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ። ፕሮፌሰር ብርሃኑ ሌሎችን ምሳሌዎች አቅርበዋል። በአክሲዮን የተቋቋሙ ድርጅቶች ለምሳሌ ባንኮች፣ ኢንሹራንሶች በሺዎች የሚቆጠሩ ባለ አክሲዮኖች ያሏቸው እንደመሆኑ እንደ ተቋም አንድን ፓርቲ እንዲደግፉና የተመደበ መዋጮ እንዲያደርጉ በፓርቲው ስምና እነኝህን ተቋሞች በሚቆጣጠሩት የመንግስት አካላት ገፋፊነት ሲጠየቁ ባለ አክሲዮኖች የተለያየ ድርጅቶችን ሊደግፉ እንደሚችሉ የእነሱ ገንዘብ ደግሞ ተቋሞች ለአንድ ድርጅት ገንዘብ ማዋጣት እንደማይገባቸው ግን ሲያዋጡም ፈርተው እንጂ አምነውበት እንደማይሆን ባንኮችና ኢንሹራንሶች አካባቢ ካሉ ኃላፊዎች ኧረ ይህ ነገር እንዴት ነው ካለፈው አልተቀየረም እንዴ የሚል ፍርሃት እንደገባቸው እየሰማን እነዚህ ግምቶች አይደሉም፣ በተጨባጭ መረጃዎች ያገኘናቸው ናቸው። የዚህ አካሄድ አስፈሪነት ይህን የሚያደርጉት የመንግስት ባለሟሎች ይህ ድርጊት ስህተት መሆኑን እንኳን የሚረዱ አለመሆናቸው። የኢዜማ መሪ በመጨረሻም የገዢ ፓርቲ መውሰድ አለበት ያሉትን እርምጃ አመላክተዋል። የብልጽግና ፓርቲ እንደ ፓርቲ ተነጋግሮና አምኖበት ሳይሆን በውስጡ ያለው አንዳንድ የቀድሞ አሰራር አባዜ ያለቀቃቸው አባላቱ ከሆነ ይህን የሚያደርጉት ቢያንስ አባላቱን ማሰልጠን፣ በመንግስትና በፓርቲ መካከል ያለውን ቀይ መስመር እንዳይሻገሩ ማስተማር፣ ከዚያም በላይ እንዲህ አይነት ስራ የሚሰሩ አባሎቹ ላይ የማያዳግም እርምጃ መውሰድ ይጠበቅበታል። አለበለዚያ የምርጫውን አካሄድ ክፉኛ ሊያበላሸውና ወደምንፈራው ስርዓት አልበኝነት ወይም አዲስ አይነት አምባገናዊ ስርዓት ሊወስደን ይችላል። ይህ የሽግግር ሂደት ደግሞ የለውጥ ኃይል እየተባለ ሲሞካሽ በነበረው ኃይል አጋዥነት ከተቀለበሰ የበለጠ ወደ አሳፋሪና አስፈሪ አደጋ አገራችንን መውሰዱ አይቀሬ ነው። ምርጫውን ነጻና ፍትሐዊ የማድረግ ኃላፊነት ያለበት ምርጫ ቦርድም እንዲህ አይነት የምርጫውን ፍትሐዊነትና ዴሞክራሲያዊ ሂደት የሚያዛቡ እውነቶችን በጥንቃቄ መመልከትና ማስተካከያ እርምጃዎችን በፍጥነት መውሰድ ካልቻለ ወይም ካልፈለገ እሱም ይህ ትልቅ አገራዊ ፕሮጀክት እንዲሳካ ግዴታውን ባለመወጣት በኢትዮጵያ ህዝብም በታሪክም ትዝብት ውስጥ መውደቁ አይቀርም። ፕሮፌሰር ብርሃኑ ትንተናቸውን ካቀረቡ በኋላ ለውጡን ዳር ማድረስና ምርጫውን ፍትሐዊ ማድረጉ የመንግስት ብቻ ሳይሆን የመላ ኢትዮጵያውያን መሆኑን አስምረውበት ለወጣቶች፣ ለምሁራን፣ ለደህንነት ኃይሎችና ለንግዱ ህብረተሰብ እንዲሁም ለፓርቲዎች በሙሉ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ